የአሜሪካ ድምፅ ነው። በ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ መጋቢት 6 2016 ዓ ም ዝግጅታችን ጀመረ። ጠቅላይ ሚኒስትር አብይ አህመድ ከትግራይ ክልል ተወካዮች ጋር ተወያዩ። ፕሪቶሪያ ስምምነት ጋር በተያያዘ በአብዛኛው ተግባራዊ እየተደረገ እንደሚገኝ፣ ተፈናቃዮች ወደ ቀያቸው የሚመለሱበት ሁኔታም፣ የትግራይና የአማራ ክልል ፕሬዚዳንቶች የተካተቱበት ኮሚቴ ተቋቁሞ ስራ መጀመሩን ገልጸዋል። ቶ በጀት ወዲያ ማለት ነው። በተወሰኑ ደቂቃ በጀቱን አስቀምጠው የጥሮታ ሰጥቸዋለሁ ብለው ዳርዛው እያለን ማለት ነው። የሰማችሁት የስብሰባው ተካፋዮች ከተናገሯቸው የተቀነጨበውን ነው። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። የቀድሞ የሜቴኳ ና ዳይሬክተር ሜጀር ጀነራል ክንፈ ዳኘው ና የቀድሞ የሶማሌ ክልል ፕሬዚዳንት አብዲ መሐመድ ኡመር ከእስር ተለቀዋል። እነዚህና ሌሎች መሰናዶች በምሽቱ ዝግጅታችን ተካተዋል። ሰላም ጤና ይስጥልኝ። እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን፣ ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየ ነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። ለዜናው እንግዲህ ወልዴ እዚህ አጠገቤ ይገኛል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብራችሁን እንድትቆዩ እጋብዛለሁ። አሁን በቅድሚያ ለዋና ዋና የዓለም ዜናው ወደ እንግዱ በድጋሚ እንደምናመሻችሁ ኢትዮጵያዊ ቤተሰብ የፈረንሳይን መንግስት ከሰሰ፣ በሞቃዲሾ የአልሻባብ የሆቴል እገታ ፍጻሜ ያገኘ፣ እንዲሁም ለሶስት ቀናት የሚደረገው የሩሲያ ፕሬዝደንታዊ ምርጫ ዛሬ አርብ ጀምሮ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። ከሁለት ዓመታት በፊት ከፈረንሳይ ወደ እንግሊዝ በመሻገር ላይ ሳሉ ባህር ውስጥ የሰመጡ 27 ፍልሰተኞች ቤተሰቦች በፈረንሳይ መንግስት ላይ ክስ መስርተዋል። ከከሳሾቹም ውስጥ ከሟቾቹ መካከል የሆነው የኢትዮጵያዊ ፍቅሩ ሽፈራው ባለቤትና ሁለት ልጆች ይገኙበታል ሲል ኤኤፍፒ ዘግቧል። ፍቅሩ ሽፈራው በእንግሊዝ ጥገኝነት ለመጠየቅ ተስፋ አድርጎ በመጓዝ ላይ ነበር። ለፍልሰተኞችና ለሰብአዊ መብት የሚቆረቆሩ ሁለት ቡድኖችም ከከሳሾቹ ውስጥ ናቸው ተብሏል። ፍልሰተኞቹ ወደ እንግሊዝ በማምራት ላይ ሳሉ በአየር የምትሠራው ጀልባቸው በመተንፈስ ላይ ሳለች 15 ጊዜ ያህል የድረሱልኝ ጥሪ ቢያሰሙም ባህሩን በመቃኘት ላይ የነበረው የፈረንሳይ ወታደራዊ መርከብ ለጥሪው ምላሽ ሳይሰጥ ቀርቷል ተብሏል። የፈረንሳዩ መርከብ የዓለም አቀፍ የአደጋ ጥሪ የሚተላለፍበትን ቻነል 16 ሬዲዮ እየተከታተለ እንዳልነበርም ተነግረዋል። በእንግሊዝ በኩል በሬዲዮ የአደጋ ጥሪ ሶስት ጊዜ ቢያደርጉም ጀልባዋ ያለችው በእንግሊዝ ውሃ ላይ ነው የሚል ምላሽ በፈረንሳዮች ወገን ባለ አንድ ወታደር እንደተሰጠ ታውቋል። በአደጋው ሕይወታቸውን ካጡት 27 ፍልሰተኞች ውስጥ አንዲት ነፍሰ ጥሩና ሁለት ሕጻናት ይገኙበታል። ሁለት ሰዎች ከአደጋው ሲተርፉ አራቱ የገቡበት አልታወቀም። የአልሸባብ ታጣቂዎች አንድ በሞቃዲሾ የሚገኝ ሆቴልን ትናንት ማምሻውን አግተው ከያዙ በኋላ ማስለቀቁን የሶማሊያ ፖሊስ አስታውቋል። በከፍተኛ ጥበቃ ስር የነበረውን ሆቴል አግተው የነበሩት የአልሻባብ ታጣቂዎች በሙሉ መገደላቸውንና ሁኔታዎች በቁጥጥር ስር መሆናቸውን የፖሊስ አዛዦች ለኤፍፒ ዜና ወኪል ተናግረዋል። የጸጥታ ኃይሎችም አካባቢውን ፈትሸው ከስጋት ነፃ መሆኑን አረጋግጠዋል ተብሏል። ለአንድ ሰዓት ያህል በዘለቀው እገታ ሶስት ሰዎች ሲገደሉ 27 ሰዎች መቁሰላቸውን ፖሊስ ዛሬ አርባ አስታውቋል። የጸጥታ ኃይሎች አምስት ታጣቂዎችን መግደላቸውም ታውቋል። ኤስዋኤል የተሰኘውን ሆቴል ታጣቂዎቹ ማገታቸውን ተከትሎ የጸጥታ ኃይሎች ሆቴሉን እንደከበቡ በኋላም ፍንዳታ መሰማቱን እንዲሁም ከውስጥ ተኩስ መከፈቱን ባለሥልጣናትና የአይን እማኞች ተናግረዋል። አልሸባብ ለጥቃቱ ኃላፊነቱን ወስዷል። ሆቴሉ የመንግሥት ባለሥልጣናት እና ሕግ አውጪዎች የሚያዘወትሩት እንደሆነም ታውቋል። አልሸባብ ከዚህ በፊት በተደጋጋሚ በሆቴሉ ላይ ጥቃት መሰንዘሩም ተመልክተዋል። የሴኔጋሉ ተቃዋሚ መሪ ኦስማኒ ሶንኮ እንዲሁም ምክትላቸውና ፕሬዚደንታዊ እጩ የሆኑት ባሲሩ ፋዬ ትናንት ከእስር መፈታታቸው ተዘግቧል። ተቃዋሚዎቹ ከእስር የተፈቱት ሴኔጋል ፕሬዚደንታዊ ምርጫ ልታደርግ አስር ቀናት በቀረበት ወቅት ነው። የአገሪቱ ፕሬዚደንት ማኪ ሳል ከሁለት ሳምንታት በፊት መደረግ የነበረበትን ምርጫ ለሌላ ጊዜ ለማስተላለፍ መሞከራቸውን ተከትሎ አገሪቱ የፖለቲካ ቀውስ ውስጥ ከርማ ነበር። የአገሪቱ ሕገ መንግስታዊ ምክር ቤት የመንግስትን ሐሳብ በመሻር ምርጫው በመጪው እሁድ እንዲደረግ አዟል። ሶንኮ በሚያሰሙት ዲስኩር ወጣት ድምፅ ሰጪዎችን ስለሚስቡ የምርጫውን ሁኔታ ሊቀይር ይችላል ተብሏል። ላለፉት ሁለት ዓመታት ከመንግሥት ጋር ፍጥጫ ውስጥ የከረሙት ሶንኮ ከሐምሌ ወር ጀምሮ በእስር ላይ ነበሩ። በእርሳቸው ላይ የተከፈተውን ክስና የኢኮኖሚ እንዲሁም ማኅበራዊ ችግር ባለፉት ሦስት ዓመታት ውስጥ ሞትን ያስከተለ ተቃውሞ እንዲነሳ አድርጓል። ሶንኮ ከእስር እንደሚለቀቁ ቀድሞ ወሬውን የሰሙ በመዲናዋ ዳካር የሚገኙ ደጋፊዎቻቸውን ደስታቸውን ለመግለጽ መንገድ ላይ ወጥተዋል። ፕሬዚደንት ማኪሳል በውህዱ ምርጫ እንደማይሳተፉ ታውቋል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የአሜሪካ ከፍተኛ የልዑካን ቡድን በኒጀር የሶስት ቀናት ቆይታ በማድረግ በዛች አገር በምርጫ ስልጣን ይዘው የነበሩትን ፕሬዚዳንት መሐመድ ባዙሙን ካስወገደው ሁንታ ጋራ ግንኙነት በሚታደስበት ሁኔታ ላይ ተወያይተዋል ተብሏል። የአሜሪካው ልዑክ ጉብኝት ያደረገው ሁንታው ወደ ስልጣን ከወጣ በኋላ አገሪቱ ወደ ሩሲያ በማዝመም ላይ ባለችበት ወቅት ነው ተብሏል። የአሜሪካው ልዑክ ጠቅላይ ሚኒስትር አሊ ዘይንን ጨምሮ ከሌሎች የኒጀር ከፍተኛ ባለሥልጣናት ጋር መወያየቱን አንድ ዲፕሎማሲያዊ ምንጭ ተናግረዋል ሲል ኤኤፍፒ በዘገባው አመልክቷል። በአሜሪካ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ኃላፊ ሞሊ ፊ የተመራው ቡድን በኒጀር ለሁለት ቀናት ለመቆየት እቅድ ይዞ የነበረ ቢሆንም ለተጨማሪ አንድ ቀን መቆየቱን የኒጀር መንግሥታዊ ምንጮች አስታውቀዋል። አሜሪካ በኒጀር በ100 ሚሊዮን ዶላር በተገነባውና በበረሃማ አካባቢ በሚገኝ አንድ የድሮን ጣቢያ አንድ ሺህ የሚሆኑ ወታደሮች አሏት። መፈንቅለ መንግስቱን ተከትሎ የወታደሮቹ እንቅስቃሴ ተገድበዋል። የአሜሪካ መንግስትም ለኒጀር መንግስት ሲሰጥ የነበረውን እርዳታ አቋርጠዋል። ለሶስት ቀናት የሚደረገው የሩሲያ ፕሬዝደንታዊ ምርጫ ዛሬ አርብ ሲጀምር የፕሬዝደንት ቭላዲሚር ፑቲን የሥልጣን ዘመን በስድስት ዓመታት እንደሚራዘም እርግጥ መሆኑ በመነገር ላይ ነው። ምርጫው የሚካሄደው ፕሬዝደንት ቭላድሚር ፑቲን ተቃዋሚዎቻቸውን ሁሉ ዝም ባሰኙበትና በአገሪቱ ገለልተኛ ሚዲያ እንዲሁም የመብት ተቆርቋሪ ቡድኖች እንዲሽመደመዱ አድርገው የፖለቲካ ስርዓቱን በቁጥጥር ስራቸው አድርገዋል በሚባልበት ወቅት ነው። በተጨማሪም ምርጫው የሚደረገው በዩክሬን የሚካሄደው ጦርነት ወደ ሶስተኛ ዓመት በገባበት ወቅት ነው። በጦርነቱ ሩሲያ ቀስ በቀስም ቢሆን በየውጊያው ግንባሩ የበላይነቱን በመያዝ ላይ ነች። ዩክሬን በበኩሏ ሩሲያ ውስጥ ድረስ የሚዘልቅ የድሮን ጥቃት በማድረግ ሞስኮ ከአደጋ የተጠበቀች አለመሆኗን አሳይታለች። በ11 የሰዓት ክልሎች በተከፈለችው ሩሲያ ከዛሬ አርብ እስከ እሁድ ድረስ ድምፅ ሰጪዎች ወደ ምርጫ ጣቢያ ያምራሉ። ምርጫው ልብ አንጠልጣይ አይሆንም ተብሏል። ለአምስተኛ ጊዜ ለምርጫ የቀረቡት ፑቲን ተፎካካሪ የላቸውም። የፖለቲካ ባላንጣዎቻቸው ታስረዋል አሊያም ለስደት ተዳርገዋል። ዋናው ተቀናቃኛቸው አሌክሲ ናቫልኒ በእስር ላይ ሳሉ በቅርቡ ሕይወታቸው አልፏል። በምርጫ የሚሳተፉ ሶስት ሌሎች ተፎካካሪዎችም ብዙም የማይታወቁና የክሬምልን ፖሊሲ የሚከተሉ ናቸው ተብሏል። በመጨረሻም የፈጣን ምግብ አቀራቢው ማክዶናልድ ኮምፒውተር ስርዓት በመላው ዓለም ለሰዓታት በመቋረጡ ደንበኞች የተለመደውን ቁርስ ባለማግኘታቸው ቅሬታቸውን በማኅበራዊ ሚዲያ ገልጸዋል። የስልክ መተግበሪያውም ከአገልግሎት ውጪ እንደነበር ታውቋል። ኩባንያው የቴክኖሎጂ ችግር እንደገጠመው ዛሬ በማለዳ አስታውቋል። ለማስተካከል እየሞከረ እንደሆነም ገልጿል። ችግሩ የተፈጠረው በኮምፒውተር ስርዓቱ ላይ ጥቃት ስለተፈጸመ እንዳልሆነም መሠረቱን ቺካጎ ያደረገው የማክዶናልድ ኩባንያ አስታውቋል። በጃፓን የሚገኘው ማክዶናልድ በመላው አገሪቱ የሚገኙ በርካታ ምግብ ቤቶቹ ለጊዜው አገልግሎት እንደማይሰጡ አስታውቆ ነበር። አንዳንዶቹ የማክዶናልድ ምግብ ቤቶች አገልግሎት መልሰው መጀመራቸውም ታውቋል። በባንኮክ ሚላንና ለንደን ደንበኞች ምግባቸውን ማዘዝ መጀመራቸውም ተነግረዋል። ክብራትና ክብራን፣ ለምሽቱ የያዝነው ዜና በዚሁ ተፈጽመዋል። ለቀሪ ዝግጅቶች ወደ ሊል ይመራቸዋሉ። እንግዲሁን ለዓለም ዜናዎቹ እጅግ አድርጌ አመሰግናለሁ። በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አርብ መጋቢት 6 2016 ዓ.ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት። በምስልና ድምጽ ቅንብር ሲሳ አሸናፊ ና ግርማ ደገፋ፣ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን በድጋሚ ለማስታወስ ከዋናው በቴሌቪዥን በሬዲዮ፣ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። በድጋሚ አብራችሁን ቆዩ። አሁን ወደ ቀዳሚው የአብይ ርዕስ ዘገባ እንለፍ። ጠቅላይ ሚኒስትር አብይ አህመድ ከጦርነቱ በኋላ ለመጀመሪያ ጊዜ ከትግራይ ክልል የህብረተሰብ ተወካዮች ጋር ዛሬ አርብ በአዲስ አበባ ተወያይተዋል። በክልሉ ሰላምና ልማትን ለማስገኘት ያለን ቁርጠኝነት ሁልጊዜም የጸና ነው ሲሉ ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው አስፍረዋል። የአሜሪካ ድምጽ ያነጋገራቸው አንዳንድ የውይይቱ ተሳታፊዎች በበኩላቸው ውይይቱ በሰከነ መንፈስ የተካሄደ ነበር ሲሉ ተናግረዋል። ሙልጌታ አጽበሃ ተከታዩን ዘገባ ልኳል። ጠቅላይ ሚኒስትር አብይ አሕመድ ከትግራይ ክልል ሁሉም ዞኖችና ከተፈናቃዮች ከተውጣጡ የህብረተሰብ ተወካዮች ጋር ዛሬ አርብ መጋቢት 6 ቀን 2016 ዓ ም በጽህፈት ቤታቸው የመሰብሰቢያ አዳራሽ ተወያይቷል። ከሰሜን ኢትዮጵያው ጦርነት በኋላ ጠቅላይ ሚኒስትሩ ከትግራይ ክልል የህብረተሰብ ተወካዮች ጋር ሲወያዩ የዛሬው ለመጀመሪያ ጊዜ ነው። በቁጥር 200 ከሚደርሱ የትግራይ ክልል የህብረተሰብ ተወካዮች ጋር በጠቃሚ ጉዳዮች ላይ ውይይት ማድረጋቸው በማህበራዊ ትስስር ገጻቸው ያስታወቁት ጠቅላይ ሚኒስትር አብይ አሕመድ ለክልሉ ሰላምንና ልማትን ለማስገኘት ቁርጠኛ ነን ብለዋል። ውይይቱም የጋራ ዓላማችን ያሉት ሰላምና ልማት ለማሳካት ተጨማሪ አቅም እንደሚፈጥር ገልጸዋል። ከተሳታፊዎቹ አንዱ የሆነው ጸጋው ታደሰ በረጋ መንፈስ የተካሄደ ውይይት ነው ብለዋል። ለጠቅላይ ሚኒስትሩ ከቀረቡላቸው ጥያቄዎች ውስጥ ተፈናቃዮች ወደ ቀያቸው የክልሉ አስተዳደር ወሰንም ከጦርነቱ በፊት ወደነበረበት የመመለስ ጉዳዮች ዋናዎቹ እንደነበሩ እንደነበሩ ገልጸዋል ትግራይ ግዛታዊ አንድነት በፕሪቶሪያ ውል መሰረት እና በህገ መንግስቱ መሰረት መፈታት አለመቻሉ እና እስካሁን ችግሩ እየተባባሰ እንደሆነ ተፈናቃዮች ወደ ቤታቸው አለመመለሳቸው እና ለከፍተኛ ችግር መዳረጋቸው በተጨማሪ የአማራ ኃይሎችና የኤርትራ መንግስት ህዝባችንን የተለያዩ ችግሮች እያጋለጡ ይገኛሉ። ይህ እንደ ኢትዮጵያ መንግስት እንዴት ነው የሚያዩት? ለምንድን ነው መፍትሄ የማያገኘው? የሚል ጥያቄም ተነስቷል። በተጨማሪም ተሳታፊዎች የክልሉን የትምህርትና የጤና ተቋማት ውድመት በአጽንኦት ማንሳታቸው፣ የድኅረ ጦርነት መልሶ ግንባታ ስራዎች በአስቸኳይ እንዲጀመሩ መጠየቃቸው ጸጋው ታደሰ ተናግሯል። ትምህርት ቤቶች ህንጻቸው ፈርሶ፣ የጤና ተቋማት እንዲሁ እንደ ተቋም የሉም በሚባል ደረጃ ነው ያሉት። ህንጻቸውም ፈራርሰዋል። በውስጣቸውም ምንም የመድሃኒትና ሌሎች የጤና አገልግሎት እየሰጡ አይደለም። ህፃናት ሶስት አራት አመት ሙሉ ከትምህርት በጣም ርቀዋል። ይሄ ደግሞ ያልተማረ ትውልድ እንዲፈጠር እየተደረገ ነው። ለምንድነው ትኩረት የማያገኝ የሚል ጥያቄ ተነስቷል። ህዝቡ በረሃብ አለንጋ እየተሰቃየ ነው ያለው። ለምንድነው አስፈላጊው እገዛ ገዛ የማይደረገው በኢትዮጵያ መከላከያ ሰራዊት የነበሩ ተጋሩ እና ስለታሰሩ ጉዳይም የተፈረደባቸው በምህረት እንዲለቀቁ፣ ያልተፈረደባቸው ደግሞ የክስ መዝገባቸው እንዲዘጋ ለእርቅና ሰላም ለድርድር ሲባል ከተሳታፊዎች ለተነሱ ጥያቄዎች ከጠቅላይ ሚኒስትሩ የተሰጠው ምላሽም ተከታዩ መሆኑ ጸጋው ገልጿል። ከፕሪቶሪያ ስምምነት ጋር በተያያዘ በአብዛኛው ተግባራዊ እየተደረገ እንደሚገኝ፣ ተፈናቃዮች ወደ ቀያቸው የሚመለሱበት ሁኔታም የትግራይና የአማራ ክልል ፕሬዚዳንቶች የተካተቱበት ኮሚቴ ተቋቁሞ ስራ መጀመሩን ገልጸዋል። በዚህም ክረምት ከመግባቱ በፊት ሁሉም ተፈናቃዮች ወደ ቦታቸው እንደሚመለሱ ቃል ገብተዋል። በኤርትራ ሰራዊት የተያዙ ቦታዎችን ጥናት ላይ የተመሰረተ የአልጀርስ ስምምነትን ያማከለ እንዲሁም ሌሎች ውይይቶችን በማካሄድ መፍትሄ እንደሚሰጥበት ገልጸዋል። ከባንክ አሰራር ጋር የነበሩ ችግሮችም መፈታታቸውን ገልጸዋል። የትግራይ ክልል መምህራን ማህበር ምክትል ፕሬዚደንትና የውይይቱ ተሳታፊ መምህር ንግስቲ ጋረድም ስለ ውይይቱ ተከታዩን ብለዋል። በውስጡ ይዞ ስሜቱን ተቆጣጥሮ በተረጋጋ መንፈስ ጥያቄዎቹና አስተያየቶቹ በማቅረብ የዋለው ዛሬቄ አይ የመንግስት ሰራተኛ ደሞዝ አስራ ሰባት ወር ማለት ነው። ይሄ በተደጋጋሚ የተጠየቀ ጥያቄ ነው። አሁንም በተደጋጋሚ ሀሳብ የሰጡ አካላት ሁላችንም የአስተማሪውም ይሁን የመንግስት ሰራተኛውም ይሁን የጦረታውም ተገቢ አይደለም። የፈለገ ጦርነት ቢሆን ደሞዝ መከልከል ቤቱም ዓለም ታይቶ ስለማይታወቅ ይሄ ስህተት ነው። በምን መልኩ ሳ ነው የሚከለከለው? ስለዚህ አሁን መፍትሄ ማስቀመጥ ከርሶ እንጠብቃለን። ይሄ ካልሆነ ግን ባለውለታ የሆነው ታ እና በስራ ላይ ያለው መንግስት ሰራተኛ በሙያው ላይ የሚያሳድረው አሉታዊ ተጽዕኖ በጣም ከፍተኛ ስለሆነ ይሄን በትኩረት አይተው መፍትሄ ማስቀመጥ አለበት የሚል ይህም አንድ ጥያቄ ቀርቧል። ተጠየቀው ጥያቄ በሂደት ምላሽ እንደሚያገኝና አሁን ባጭር እንደገና የ ፕሮታስ በጀት ወዲያ ማለት ነው። በተወሰኑ ደቂቃ በጀቱን አስቀምጠው ግዴት ፕሮሳ ማለት ነው በአማርኛ ና በትግርኛ ቋንቋዎች በተካሄደው በዚሁ ውይይት ላይ የመከላከያ ሚኒስትሩ አብርሃም በላይ ና የክልሉ ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳም ተሳትፈዋል። ውይይቱ ለመዘገብ ከትግራይ ክልል የሄዱ ብዙሀን መገናኛ ወደ አዳራሹ ካሜራ ይዘው ለመግባት እንዳልተፈቀደላቸው ተሳታፊዎቹ ነግረውናል። ውይይቱ አስመልክቶ ከመንግስት ኮሚኒኬሽን አገልግሎት ተጨማሪ ማብራሪያ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። በአዲስ አበባ ከተማ ከጠቅላይ ሚኒስትሩ ጋር ውይይት ያካሄዱ የትግራይ ክልል ተወካዮች ከውይይቱ በፊት በከተማዋ የሚገኙ ፓርኮች የአድዋ መታሰቢያ ሙዚየምና ሌሎች ቦታዎች ጎብኝተዋል። ዛሬ አርብ ከቀትር በፊት ውይይታቸው ጨርሰው ከቀትር በኋላ ወደ ክልላቸው ተመልሰዋል። በውይይቱ ላይ የተነሱ ጉዳዮችና የተሰጡ ምላሾች በቀጣይ ዘገባ እናቀርባለን። ለአሜሪካ ድምጽ ሙልጌታ አጽበህም መቀለም የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የአርብ ምሽት ስርጭታችንን ነው። ቀደም ሲል የአብይር ዘገባውን ተከታትላችኋል። የትንታኔ መጽሔቱ ይቀጥላል። ለህዳሴ ግድብ አካባቢ የደን ምንጣሮ ከጋርዱላና አሌ ዞኖች የመለመላቸውና ለስራው በጉዞ ላይ እያሉ በምስራቅ ጎጃም ዞን በፋኖ ታጣቂዎች የተያዙ የቀን ሰራተኞችን ለማስለቀቅ ጥረት እየተደረገ እንደሆነ ቀጣሪ ኩባንያው አስታወቀ። የቀጣሪ ኩባንያው ኒኮትካ ኮንስትራክሽን ኃላፊነቱ የተወሰነ የግል ማህበር ፕሮጀክት ስራ አስኪያጅ አቶ ሙሉጌታ አለነ በታጣቂ ኃይሉ ተይዘው የተወሰዱት የቀን ሰራተኞች ቁጥር 272 እንደሆነ ለአሜሪካ ድምጽ ገልጸዋል። በተያያዘ የታገቱት ሰራተኞች ወታደራዊ ስልጠና እንዲወስዱና በውጊያ እንዲሳተፉ እየተገደዱና የግድያ ዛቻም እየደረሰባቸው እንደሆነ መስማታቸውን ቤተሰቦች ለአሜሪካ ድምጽ ገልጸዋል። ባለፈው የካቲት 18 ቀን 2016 ዓ ም በመንግስትና ህጋዊ እውቅና ባለው ተቋም ለስራ ተመልምለው ሲጓዙ ለታገቱ ወጣቶች ጉዳይ ከደቡብ ኢትዮጵያ ክልልም ሆነ የፌዴራል መንግስቱ ተገቢ ትኩረት መንፈጋቸውን የጠቀሱት ቤተሰቦቻቸው የሰብአዊ መብት ተሟጋቾችም ተቋማት ዝምታ መምረጣቸው እንዳሳዘናቸው ገልጸዋል። ወጣቶቹን መያዙን ያመነው ፋኖ በበኩሉ ወጣቶቹ የመከላከያ ሰራዊትና የሚሊሺያ አባላት ናቸው ብሏል። በተመሳሳይ 38 የአሌ ዞን ሰዎች መታገታቸውን የዞኑ አስተዳደር አስታውቋል። በጉዳዩ ላይ የደቡብ ኢትዮጵያ ክልል ሰራተኞችና ማህበራዊ ጉዳይ ቢሮን እንዲሁም የኢትዮጵያ ሰብአዊ መብት ኮሚሽንን አስተያየት ለማካተት ያደረግነው ጥረት ኃላፊዎቹ ስልካቸውን ስለማያነሱ አልተሳካም። አድማጮችና ተመልካቾቻችን፣ በዚህ ዙሪያ ሰፋ ያለ ዘገባ እያሰናዳን ነው። ዘገባው በምሽቱ ከደረሰን እናቀርባለን አሊያም በነጋው ምሽት የአብይ ርዕሳችን ይዘን እንመለሳለን። ወደ ተከታዩ ዘገባ ስናልፍ ሁለት የቀድሞ ከፍተኛ የመንግስት ኃላፊዎች ክስ ተቋርጦ ከእስር ተለቀቁ። የፍትህ ሚኒስቴር ክስ በማቋረጡ የተፈቱት የኢትዮጵያ የብረታ ብረትና ኢንጂነሪንግ ኮርፖሬሽን ወይም ሜቴክ የቀድሞ ዋና ዳይሬክተር ሜጀር ጀነራል ክንፈዳኘው እና የቀድሞ የሶማሌ ክልል ፕሬዝዳንት አብዲ መሐመድ ኡመር ናቸው። ከአምስት አመት በላይ በእስር የቆዩት ሁለቱ የቀድሞ የመንግስት የስራ ኃላፊዎች ተፈተው ከቤተሰቦቻቸው ጋር መገናኘታቸውንም ጠበቆቻቸው ለአሜሪካ ድምጽ ገልጸዋል። ጠበቆቻቸውን ያነጋገረው አስማማው ነው። ተከታዩን ዘገባ ልኳል። ህዳር 3 2011 ዓ ም በከባድ የሙስና ወንጀል ተጠርጥረው ታስረው የቆዩት የኢትዮጵያ ብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ የቀድሞ ዋና ዲሬክተር ሜጀር ጀነራል ክንፈ ዳኘው ከእስር መለቀቃቸውን ከጠበቆቻቸው አንዱ አቶ ሀብቶም ከሰተ ለአሜሪካ ድምፅ ተናግረዋል። ዛሬ አስር ሰዓት ላይ ከእስር ቀሊት ስር ቤት ቤተሰቦቻቸው ጋር ገብቷል። እንዴት ተፈቱ? እንግዲህ ትናንትና መንግስት በምህረት ፋቸውና ሌሎች ሰዎችን ጨምሮ እንደሚለቅ ገልጾ ነበር። በዛ መሰረት ሚኒስቴር ለዘላቂ ጥቅም ሲባል ሳቸው ላይ አቅርበ የነበረውን ክስታን ስቻ ብሎ ደብዳቤ ለፍርድ ቤት ጽፎ ፍርድ ቤትም በዛ አግባብ በሂደት ላይ የነበሩ አምስቱን መዝገቦቻቸው እንዲቋረጥጡ እና ከእሰር እንዲፈቱ ትእዛዝ ሰጥቶ በዚህ መንገድ ነው የተፈቱት። መጨረሻ ላይ ጉዳዩ በምን ላይ ነበር የነበረው? የዛሬ ሶስት ዓመት አካባቢ በአንድ ክስ ነፃ ተብለው ነበር። የዛሬ ሶስት አራት ገደማ ደግሞ በአንድ ክስ ጥፋተኛ ተብሎ ሶስት ዓመት ከሰባት ወር ተፈቶባቸው ነበር። ሌሎቹ አምስት መዝገቦች በውስጣቸው ወደ ዘጠኝ አስር ክስ ያላቸው ግን የተከሳሽ ምስክሮች ለመስማት፣ የሰነድ ማስረጃዎች ለመቅረብ መቅረብን ለመጠባበቅ እየተባሉ በሂደት ላይ የነበሩ ናቸው። አሁን የተቋረጡትም በሂደት ላይ የነበሩ ናቸው። ቀደም ብሎ እልባት ያገኘውን ምዝገብ በይግባኝ ነ ያለው እኛ ይግባይ ብለንበት ግን እዚህ ደረጃ ላይ የነበሩ ጉዳዮች ነው። ወደ መጠቃለሉ ደረጃ ላይ የነበረ ሰዓት ላይ ነው። አቶ አብቶም በጣም እናመሰግናለን፣ በዚህ ጉዳይ ለሰጡት ማብራሪያ። እኔ አመሰግናለሁ። በተያያዘም አብዲሌ በሚል ቅጽል ስማቸው የሚታወቁት የቀድሞ የሶማሌ ክልል ፕሬዚዳንት አብዲ መሐመድ ኡመር ክስ ተቋርጦ ከስር መለቀቃቸውን ጠበቃቸው አቶ እስክንድር ገዛኝ ለአሜሪካ ድምፅ ተናግረዋል። ክልበትላንትና ሁለት በእስር ይገኝበት ከነበረው ከአዲስ አበባ ማረሚያ ቤት ከቃሊቲ ማረሚያ ወደ ቤተሰቦቻቸው ተቀላቅለዋል። ከእስር ተፈተዋል። የተፈቱት ሚኒስትር በፌዴራል ጠቅላይ ዐቃቢ ማቋቋሚያ አዋጅ መሰረት ከተፈተው አንዱ ስልጣን የክስ ለህዝብ ጥቅም ሲባል ክስ ማቋረጥ ነው። በዚሁ ስልጣኑ መሰረት ክሱን ያቋረጠ መሆኑን ለፍርድ ቤት ገልጾ በፍርድ ቤት ትእዛዝ መሰረት ነው ከእስር እንዲፈቱ የቻሉት ማለት ነው። ከመፈታታቸው በፊት የነበረው የ ክርክር ሂደቱ ክርክር ሂደት የክርክር ሂደቱ ምናልባት ጥር ሀያ አንድ ቀን ሁለት ሺህ አስራ አንድ ዓመተ ምሕረት ጀምሮ ነው ክስ ቀርቦባቸው የነበረው ከአምስት ዓመታት በላይ በፍርድ ቤት ክርክር ሲደረግ ነው የነበረው። የክርክሩ ሂደት ኦልሞስት ወደ መቋጫው ላይ ደርሶ ነበረ። የመከላከያ ማስረጃ እንዲያቀርቡ ታዘው መከላከያ ማስረጃዎቻችንን አቅርበን አስገምተን ጨርሰን ነበር እኛና በዚህ መዝገብ ሌሎች የተከሰሱ ከማረሚያ ቤት የሚቀርቡ ሰዎችን ጨምሮ ማለት ነው። በፍርድ ቤቱም መጋቢት ዘጠኝ ለመጪው ሰኞ የክርክር ማቆሚያ ንግግራችንን መጽሁፍ እንድናቀርብ ትዕዛዝ ሰጥቶ በነበረ ሰዓት የክስ መቋረጥ ውሳኔ ይተጠል። በጣም አመሰግናለሁኝ ለሰጡን ሀሳብ መልካም ቀን። እኔም አመሰግናለሁ መልካም ቀን። ተከታዩ ዘገባ ደግሞ ወደ ኦሮሚያ ክልል ይወስደናል። ካለፉት ሳምንታት አንስቶ በምዕራብ ጉጂ ዞን ገላና ወረዳ በርካታ አካባቢዎች በኦሮሞ ነጻነት ሰራዊትና በመንግስት የፀጥታ ኃይሎች መካከል እንደቀጠለ በተገለጸው ውጊያ በአካባቢው የጤናና ትምህርት ተቋማት መቋረጣቸው ተነግሯል። የገላና ወረዳ ጤና ቢሮ ኃላፊ ከወረዳው ከተማ ውጪ ያሉ የጤና ተቋማት የተሟላ አገልግሎት እየሰጡ እንዳልሆነና በርካታ የጤና ኬላዎች ኦነግ ሸ ኔ ባሉት አካል እንደተቃጠሉ ተገልጸዋል። የገላና ወረዳ ጸጥታና ደህንነት ጽህፈት ቤት ወረዳውን ከደቡብ ኢትዮጵያ ክልል አማሮ ዞን የሚያገናኘው የአምስት ኪሎ ሜትር መንገድ ታጣቂዎች በሕዝብ ላይ ጥቃት እንዳያደርሱ በሚል ለተሽከርካሪ ዝግ መደረጉን አስታውቀዋል። ገልሞ ዳዊት ተጨማሪ አለው። በኦሮሚያ ክልል ምዕራብ ጉጂ ዞን ገላና ወረዳ በመንግስት የጸጥታ ኃይሎች እና በኦሮሞ ነጻነት ሰራዊት መካከል ካለፉት ሁለት ሳምንት አንስቶ እንደ ቀጠለ የተገለጸውን ግጭት ተከትለው በወረዳው የህዝብ አገልግሎት መቋረጡን በደህንነት ስጋት ስማቸው ይፋ እንዳይገለጽ የጠየቁ የወረዳው ነዋሪ ለአሜሪካ ድምጽ ተናግረዋል። ቡፈታሌ ፈያ ሸኒ ቀበቱሩ ያናንገላና ቡፈታሌ ፈያ ሸኒ ከነኬሳ ቡፈታ ፈያ ተኮቻ ካቶረ ጀደሙካ ውድቱ አን አረጅሩሰን መሌቻ በጸጥታ ስጋቱ ምክንያት ስማቸው እንዳይጠቀስ የጠየቁ ሌላ የገላና ወረዳ ነዋሪም በተለይ ከሁለት ሳምንት ወዲህ ያለውን ሁኔታ እንዲህ ይገልጹታል። የገላና ወረዳ የጸጥታና ደህንነት ቢሮ ኃላፊ አቶ እያሱ ጂዮ በሳምንቱ ውስጥ ኦነግ ሸኔ ባሉት ታጣቂና በመንግስት ኃይሎች መካከል በመጣሪ ቀበሌ የተኩስ ልውውጥ መካሄዱንም ገልጸዋል። baa'inaan gama gama warra hidhatee socho'uun namoota akka du'e namoota harkiin tarkaaffiin akka fudhatame eeru uummata biraan jiru jira. በገላና ወረዳ መጣሊ በሚባለው ቀበሌ ታጣቂዎች ህዝቡን ተቀላቅለው ሰርጎ ገብተዋል በሚል ምክንያት ወረዳውን ከደቡብ ኢትዮጵያ ክልል የአማሮ ዞን ጋራ የሚያገናኘው የአምስት ኪሎ ሜትር መንገድ ለህዝብ መጓጓዣ ተሽከርካሪዎች ዝግ መደረጉንም አቶ እያሱ ተናግረዋል። ዳንጋ አማሮ አንጋ ሜጣሪ kiiloo meetirii shanii waa hin caalle gidduu kanatti sochiin ni kanee wal qabatu jira የመጣሪ mm. ቀበሌ አካባቢ መንገድ ለአማሮ ዞን ነዋሪዎች ዋና የንግድ መተላለፊያ እንደሆነ የተናገሩት አቶ እያሱ አውራ ጎዳናው ዳግም ለአገልግሎት ክፍት እንዲሆን የጸጥታ ኃይሉ እየሰራ ነውም ብለዋል። በወረዳው ላለፉት ሁለት ወራት የመማር ማስተማር ሂደቱ በጸጥታ ችግር ምክንያት እንደተቋረጠ በነዋሪዎች የተነሳውን አስመልክቶ የወረዳው ትምህርት ቢሮ በጸጥታ ችግር አገልግሎት ያቆመ ትምህርት ቤት በወረዳው የለም ሲል ምላሽ ሰጥተዋል። የገለና ወረዳ ጤና ጽሕፈት ቤት ኃላፊ አቶ ከበደ ታደሰ ግን የጸጥታ ችግሩ የወረዳውን የጤና አገልግሎቶች አሰጣጥ ማስተጓጎሉን አመልክተዋል። ካታ ይኸው ወረዳው ጤና ጽሕፈት ቤት ኃላፊ አያይዘውም ከአንድ ወር በፊት በጤና ጽሕፈት ቤቱ የእርሳቸው ምክትል የነበሩ አቶ ገነን የተሰማ ኦነግ ሸኔ ያሉት ታጣቂ ቡድን መገደላቸውን አስታውቀዋል። ባለፈው ሳምንት ደግሞ ይኸው ኃይል በቦሬ እና በመጣሪ ቀበሌዎች የጤና ተቋማትን ማቃጠሉን አውስተው ማይክሮስኮፕንና መድኃኒትን ጨምረው በርካታ ንብረቶችን ዘርፈዋል ብለዋል። ቡፋታ ሻንቃምኑ ኬሳን አፉቅ ጨጨቤ ጅራ ኬላ ፋያ ቁደሰጋል ኬሳን ኮሌራ እና ሌሎች ተላላፊ በሽታዎች በወረዳው መከሰት ጀምረዋል ያሉት የወረዳው ጤና ጽህፈት ቤት ኃላፊ አቶ ከበደ ታደሰ የትራዲዮ ድርጅቶች ድጋፍ ነሳ። ወረዳ ጤና ጽህፈት ቤት ኃላፊ አቶ ከበደ ታደሰ ግን የጸጥታ ችግሩ የወረዳውን የጤና አገልግሎቶች አሰጣጥ ማስተጓገሉን አመልክተዋል። የጤና መርሃ ግብሩን በተፈለገ ሁኔታ እንዳናከናውን ከፍተኛ ስጋት ገብቶናል። በዚህ የተነሳ የእናቶችና የሕፃናት ሞት እያጋጠመ ነው ካሉን 19 ቀበሌዎች መካከል በዘጠኙ ሙሉ በሙሉ የጤና አገልግሎቶችን መስጠት አልቻልንም። ስለዚህ ነዋሪዎቻችን የጤና አገልግሎት ለማግኘት እክል ገጥሟቸዋል። የወረዳው ጤና ጽህፈት ቤት ኃላፊ አያይዘውም ከአንድ ወር በፊት በጤና ጽህፈት ቤቱ የእርሳቸው ምክትል የነበሩ አቶ ገነን የተሰማ ኦነግ ሸኔ ባሉት ታጣቂ ቡድን መገደላቸውን አስታውቀዋል። ባለፈው ሳምንት ደግሞ ይኸው ኃይል በቦሬና፣ በመጣሪ ቀበሌዎች የጤና ተቋማትን ማቃጠሉን አውስተው ማይክሮስኮፕንና መድኃኒትን ጨምረው በርካታ ንብረቶችን ዘርፈዋል ብለዋል። በወረዳችን ካሉን አምስት የጤና ጣቢያዎች አራቱም፣ ከ19 የጤና ኬላዎችም 11 ተሰባብረዋል፣ ሁለቱ ደግሞ ተቃጥለዋል። አሁን ሙሉ አገልግሎት እየሰጠ ያለው በወረዳው ከተማ የሚገኘው የቶር የጤና ጣቢያ ብቻ ነው። ሌሎች ሁለቱ በፀጥታ ስጋት ቀን ቀን ብቻ ነው ለነዋሪው አገልግሎት የሚሰጡት። ኮሌራና ሌሎች ተላላፊ በሽታዎች በወረዳው መከሰት ጀምረዋል ያሉት የወረዳው ጤና ጽሕፈት ቤት ኃላፊ አቶ ከበደ ታደሰ የትራዲዮ ድርጅቶች ድጋፍ እንዲሰጡና ሰላምም እንዲወርድ ጥሪ አቅርበዋል። ለአሜሪካ ድምጽ ገልሞዳዊት ከአዳማ ወደ አማራ ክልል ስናልፍ ደግሞ ከአዲስ አበባ በደብረ ብርሃን መንገድ በኩል ወደ ደሴ የሚያደርሰው የየብስ ትራንስፖርት መቋረጡ ለከፋ ማህበራዊና ኢኮኖሚያዊ ተጽዕኖ ዳርጎናል ሲሉ ለአሜሪካ ድምፅ አስተያየታቸውን የሰጡ የኦሮሞ ብሔረሰብ አስተዳደርና የሰሜን ሸዋ ዞኖች ነዋሪዎች አስታወቁ። አስተያየት ሰጪዎቹ ሕክምና ለማግኘት ተቸግረናል፣ የሸቀጥ ዋጋ ከእጥፍ በላይ ጨምሯል። አርሶ አደሩ ያመረተውን ምርት ወደ ገበያ ማቅረብ አልቻሉም ሲሉም ቅሬታቸውን አሰምተዋል። በኦሮሞ ብሔረሰብ አስተዳደር ዞን በሰንበቴ ከተማ አካባቢ ሕክምና መውሰድ የነበረባቸው አምስት እናቶች መንገዱ ስለተዘጋ በወሊድ ምክንያት እንደሞቱ የከተማው ጤና ጣቢያ አመልክቷል። በተመሳሳይ በሰሜን ሸዋ ዞን ካጣ ከተማ አካባቢ ለተሻለ ህክምና በሌላ መንገድ በመወሰድ ላይ የነበረ አንድ ህጻን ወደ ህክምና ተቋም ሳይደርስ ህይወቱ እንዳለፈ አንድ የጤና ባለሙያ ጠቁመዋል። ጉዳዩን የተከታተለው መስፍን አራጌ ዝርዝር አለው። በአማራ ክልል ከወጣው የአስቸኳይ ጊዜ አዋጅ ጋር በተያያዘ የተቋቋመው የሰሜን ሸዋ ዞን ኮማንድ ፖስት ጽንፈኛ እያለ በሚጠራቸው የፋኖ ታጣቂዎች ላይ እርምጃ ለመውሰድ እንዲያስችለውና በሂደቱም ንጹሐን እንዳይጎዱ በሚል ከአዲስ አበባ በደብረ ብርሃን በኩል ወደ ደሴ የየብስ ትራንስፖርት እንቅስቃሴን ካገደ ዛሬ ሀያ ቀናት ተቆጥረዋል። በአንጻሩ የመንገዱ መዘጋት በማህበራዊ ና ኢኮኖሚያዊ እንቅስቃሴዎች ላይ አሉታዊ ጫና እንደፈጠረ ከሰሜን ሸዋ ና ከኦሮሞ ብሔረሰብ አስተዳደር ዞኖች የሚሰነዘሩት አስተያየቶች ያመለክታሉ። በኦሮሞ ብሔረሰብ አስተዳደር ዞን ጅሌ ጥሙጋ ወረዳ የሰንበቴ የጤና አጠባበቅ ጣቢያ ኃላፊ ከማል መሐመድ የመንገዱ መዘጋት በተለይ በእናቶች ና ሕጻናት ጤና አገልግሎት አሰጣጥ ላይ እያሳደረው ተጽዕኖ የከፋ ነው ይላሉ። አምቡላንሶች መሄድ ስለማይችሉ ወደ አምስት እናቶች ሞተውብና፣ በትራንስፖርቴሽን ሲስተም ማለት ነው። እናቶች መሄድ ስለማይችሉ ጤና ተቋሙ ያው የሄሊ ሴንተር እንደመሆኑ መጠን ያው መስራት ያለበት ፕሪቪየስ ሲ ኤስ ያለባቸው እናቶችን ያው መስራት አልቻልንም። በተመሳሳይ በሰሜን ሸዋ ዞን በአጣየ ከተማና አካባቢው ከእናቶች ና ሕጻናት ጤና ጋር በተያያዘ የከፋ ችግር መኖር ኖሩ የአካባቢው ነዋሪዎች ለአሜሪካ ድምፅ ጠቁመዋል። በአጣዬ ከተማ የሚኖሩና ስማቸው በይፋ እንዳይገለጽ የጠየቁ አንድ የመንግስት የጤና ባለሙያ ይህንኑ የአገልግሎት ክፍተት አረጋግጠው ችግሩ በአፋጣኝ መፍትሄ እንዲያገኝ ጠይቀዋል። አሁን በዚህ በቅርብ ሁለት ሶስት ቀን ውስጥ አንድ ልጅ የታመመ ህፃ ልጅ ነበርና በአጋጣሚ ወደ ደብረ ብርሃን ሪፈር ተደርጎ ያው መንገድ ላይ ነው ህይወቱ ያለፈው። ይህ ችግር ያመጣው ምንድን ነው? በቅርብ በዚ አሁን ለምሳሌ በዚህ በታች በአስፋልት መንገድ ወደዚያ ሪፈር ቢባል በሰዓቱ ይደርስና ህይወቱ ሊታደግ የሚቻልበት ሁኔታ ነበረ ግን ላሁን በመሀል ሜዳ አድርጎ እንደገና ወደ ደብረ ብርሃን ሌላ ጉዞ ነው ያለው እና ወደዚያ በሚሄድበት ጊዜ ወደ ባሽ አካባቢ ሲደርስ ነው የህፃኑ ህይወት ሊያልፍ የቻለው። ሌሎች እናቶችም እንደዚሁ በወቅቱ አገልግሎትን ከማግኘት አንጻር እጅግ በጣም ሰፊ የሆነ የጤና መቃወስ ችግር ነው ያጋጠመን። ለምሳሌ በቅርብ ወደዚህ መንጣት የሚችል ደም ነበረ። ሌሎችም የሚመጡ ግብአቶችን ራሷ ምትል ለማህበረሰቡ አገልግሎት ለመስጠት ውስብስብ ችግር ውስጥ ነው ያለ ነው። በኦሮሞ ብሔረሰብ አስተዳደር ዞን ጀዋሀ አካባቢ የሚኖሩት አህመድ አብዶ የተባሉ አስተያየት ሰጭም በመንገ መዘጋት ወደ ህክምና ጣቢያዎች መጓዝ አልቻልንም። በዚህ ምክንያት ቅጠላ ቅጠልን እንደ መድኃኒት ለመጠቀም ተገደናል ብለዋል። ከዚህ በፊት ለህጻናት የሚሰጡ ሽሮፖች መቶ አምሳ እና እንደዚህ መቶ ብር ምናምን ነበሩ። አሁን እስከ ሶስት መቶ ብር ገብተዋል። ፓራስታሞል ምናምን እነሱ ራሱ ከሁለት ብር ወይም ከአስር ብር ተነስተው ሀምሳ ብር ፓራስታሞሎች ማለት እንደ ፋርማሲ እና የግል ክሊኒኮች ላይ ማለት በቃ ለወባ ምርመራዎች ለምናምን እስከ ሶስት ሺ ብር እየከፈሉ ወባ ይታከማሉ። ግን አሁንም የወባው መድኃኒት ጠፋት። ድሮ ወባ ያድናል የሚባል ሬት ሰንበት የሚባል እንደዛ አይነት ነገሮችን ምናምን እየተጠቀመ ነው ያለው ሰው ማለት ነው። የሰንበት የከተማ ጤና ጣቢያ ኃላፊውም ችግሩ ዘርፈ ብዙ ነው ይላሉ። ብዙ መድኃኒቶችም ደግሞ በዚሁ አጋጣሚ ማምጣት ስለማንችል፣ ለምሳሌ ብለድ ስትሪፕ ቴስት አለ እነሱ አሁን እንደሚለካባቸው ምናምን እነሱ አሁን ብዙ ጊዜ ያው በትራንስፖርቴሽን ሲስተም አሁን እሱን በማጠፈክ ምክንያት ያው በጣም ትልቅ ተጽዕኖ እያሳደረብን ነው። ስኳር በሽታ በመርፌ መልክ የሚሰጠው ኢንሱሊን የሚባለው አሁን እሱ እንዳጋጣሚ ሆነው እኛ ጋራ ትን በቀደም ብሎ እሱ ጋር እኛ ጋር ስላለ ነው። አሁን እሱ ካለቀ እነሱ ኢሚዲትሊ አንድ ቀን ወይም ሁለት ቀን ታቋረጡ የመሞት አቅማቸው በጣም ከፍተኛ ነው። አሁን ያንም ራሱ ሳይኮሎጂካሊ አሁን በጣም እየተጎዱ ነው። የራሳቸውን የደም መጠን ወይም የስኳር መጠን አሁን ባለማወቃቸው ተጽዕኖ እየፈጠረ ነው። መንገዱ መቼ ሊከፈት ይችላል በሚለው ጥያቄ ዙሪያ ወደ ክልሉ መንግስት ኮሚኒኬሽን ቢሮ ኃላፊ ስልክ ደውለን ስልካቸው ሊነሳልን አልቻለም። ሆኖም ቢሮ በማህበራዊ ትስስር ገጹ ዛሬ ባወጣው መረጃ የአስተዳደር ጉዳዮች ዘርፍ ተቋማት ክልሉ ላለፉት ሰባት ወራት የቆየበትን ውስብስብ ቀውስ ተከትሎ የዕቅድ አፈጻጸም ግምገማ እያደረገ መሆኑን አስነብቧል። በምክትል ርዕሰ መስተዳድር ማዕረግ የአስተዳደር ጉዳዮች አስተባባሪና የሰላምና ጸጥታ ቢሮ ኃላፊ ደሳለኝ ጣሰውን ዋቢ ያደረገው ዘገባው በክልሉ የተፈጠረው ቀውስ የአስተዳደር ጉዳዮች ዘርፉ የተጣለበትን የፖሊስን ኃላፊነት በአግባቡ ባለመወጣቱ የመጣ ነው ማለታቸውን አክሎ ጠቅሷል። የመንገዱ መዘጋት ከጤና አጠባበቅ ችግሩ ባሻገር የኑሮ ውድነትን አባብሶታል የሚሉት ደግሞ በሰሜን ሸዋ ዞን አጣየ ከተማ በጥራጥሬ ንግድ የተሰማሩት ስዩም ዘነበ ናቸው። አስተያየት ሰጪው የአጣየ ከተማ ባለፉት አምስት ዓመታት ከአስር ለማያንስ ጊዜ መቃጠል አደጋ ማስተናገዷን አውስተዋል። በዚህም የተነሳ መሠረተ ልማቷና የንግድ እንቅስቃሴዋ የተዳከሙባት ከተማ እንደሆነች ገልጸው አሁን የመንገዱ መዘጋት ሲጨመር ደግሞ የከተማዋ ለማህበረሰብ ለድህነት ማግኘትና ላለመረጋጋት እንደዳረገው አስረድተዋል። አሩዝ የለም፣ መኮረኒ የለም፣ ስኳር የለም፣ የገንዘብ እጥረት ሁሉ ተፈጥሯል። ባንክ የገንዘብ እጥረት የተከሰተበት እጥረት ሲፈጠርበት ከፌዴራል ገንዘቡ በመኪናም ቢሆን ታጅቦ መጥቶ ገቢ ይደረጋል። ያ ትራንስፖርት በመዘጋቱ የገንዘብ እጥረቱ ተፈጥሯል። ይህም ብቻ አይደለም፣ ባንኮችም ያላቸውን ገንዘብ እንኳን እንዳያሰራጩ የመንገዱ መዘጋት ምክንያት የግጭቱ ምክንያት ተጽዕኖ አሳድሯል። ዘንድሮ በአንድ ቀን የተጀመሩት የክርስትናና የእስልምና ሃይማኖት አጽዋማት ወቅት መሆኑ ከመንገዱ መዘጋት ለመረዳትና ከአካባቢው ጸጥታ ለመረጋጋት ጋር ሲደማመር ችግሩን ውስብስብ እንዳደረገው የሚናገሩት ደግሞ የጅሌ ጥሙጋው አቶ አህመድ ናቸው። አራት መቶ ሀምሳ ብር የነበረ ሶስት ሊትር ዘይት ዛሬ ሰባት መቶ ሀምሳ ብር ገብቷል። ዱቄት እንደገና ሺ ስምንት መቶ የነበረው ሶስት ሺ ድረስ እየጠሩ ነው። ከሁለት ሺ ሰባት መቶ ሀያ አምስት ኪሎ ማለት ያጣየ ከተማ አቶ ስዩም በበኩላቸው አርሶ አደሩ ያመረተውን ወደ ገበያ ማቅረብ ባለመቻሉ ምርቱ ብልሽት እየደረሰበት እንደሚገኝ አስታውቀዋል። አርሶ አደሩ ያመረተውን ቲማቲም ያመረተውን ቀይ ስር ያመረተውን ድንች ገበያ በማጣት ሜዳ ላይ እንዲየቶ የሚገባበት ኮንዲሽን ተፈጥሯል። ምስራቃዊ አማራ ክልል አካባቢ በተለይ ከአጣዬ እስከ ከሚሴ ከተሞች መዳረሻ ያሉት አካባቢዎች ማንነት ተኮር የሆኑ ተደጋጋሚ ግጭቶችን አስተናግደዋል። በዚህም ብዙዎች ለሞት ለአካል ጉዳትና ለመፈናቀል መዳረጋቸውን ከፍተኛ የንብረት ውድመትና የሰብል ቃጠሎ መድረሱን አስመልክቶ የአሜሪካ ድምፅ ተደጋጋሚ ዘገባዎችን ማስደመጡ ይታወሳል። በቅርቡ ደግሞ አካባቢው በመንግስትና በፋኖ ታጣቂዎች መካከል የውጊያ ውድማ ሆኖ ከመሰንበቱን ባሻገር የግድያና ተሽከርካሪዎች ሰዎችን የማገድ ድርጊቶች በተከታታይ እስከ መፈጸም የደረሱበት ሆኗል። የሰሜን ሸዋ ዞን ኮማንድ ፖስት በአጭር ቀናት ውስጥ ጽንፈኛ ከሚላቸው የፋኖ ታጣቂዎች አካባቢውን ነፃ ለማድረግ ኦፕሬሽን መጀመሩን አስታውቆ ከደሴ ወደ ሸዋ ሮቢትና ደብረ ብርሃን እንዲሁም ከደብረ ብርሃን ወደ ሸዋ ሮቢትና ደሴ የሚደረጉ የብስ ትራንስፖርት እንቅስቃሴዎች ከየካቲት 16 ቀን 2016 ዓ.ም ጀምሮ እንዲቆም መወሰኑ ይታወሳል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ አድማጮችና ተመልካቾቻችን ቀደም ሲል በፋኖ ታጣቂ የተያዙ ሰራተኞችን ለማስለቀቅ እየተጣረ መሆኑን ቀጣሪ ኩባንያው ገለጸ በሚል ያሰማነውን ዜና አዲስ መረጃ አለን። የአማራ ፋኖ በጎጃም ቃል አቀባይ መሆናቸውን የገለጹት ፋኖ ማርሸት ጸሐዩ ማምሻውን ለአሜሪካ ድምጽ በሰጡት ቃል ለሕዳሴ ግድብ አካባቢ ደን ምንጣሮ ከጋርዱላና አሌ ዞኖች ተመልምለው የታገቱትን ወጣቶች በሰባ ሁለት ሰዓታት ውስጥ ለቀይ መስቀል እንደሚያስረክቧቸው ገልጸዋል። በዚህ ዙሪያ የተሰናዳውን ሙሉ ዘገባ በድረ ገጻችን ላይ ታገኙታላችሁ። አሁን ከሀገር ውስጥ ዜናዎች ወጣ ብለን ወደ ውጭ ዜናዎች ስናልፍ ሩሲያ የዋግነር ግሩፕን ስም ልዩ የውጭ ተልዕኮ ክፍለ ጦር በሚል ስያሜ ቀይረዋለች። ይህ መደበኛው ሰራዊት በአሁኑ ጊዜ በሩሲያ የወታደራዊ ደህንነት ክፍል እዝ ስር እንዲውልም ተደርጓል። ልዩ ኃይሉ የአገዛዝ ህልውና መጠበቂያ ድጋፍ እንሰጣለን በማለት ራሱን አፍሪካ ውስጥ ላሉ አምባገነን መንግስታት እያስተዋወቀ መሆኑን ሮያል ዩናይትድ ሰርቪስስ የተሰኘው የብሪታንያ ተቋም ያወጣው ሪፖርት አመልክቷል። በዚህ ዙሪያ የአሜሪካ ድምጽ ዘጋቢ ሄንሪ ሪጅዌል ያደረሰንን ዘገባ ቆንጂት ታየ ታቀርበዋለች። የሩሲያው ቫግነር ግሩፕ ሊቢያን ጨምሮ በበርካታ የአፍሪካ ሀገሮች ተንቀሳቅሷል። ሊቢያ ውስጥ ተዋጊዎቹ ጀነራል ሀሊፋ ሀፍታርን በመርዳት የሀገሪቱን ነዳጅና ጋዝ የተቆጣጠሩ ሲሆን በእንቅስቃሴያቸው የሰብአዊ መብት ረገጣዎችን ፈጽመዋል ተብለው በተደጋጋሚ ውንጀላ አቀርቦባቸዋል። ባለፈው አመት ሰኔ ወር ውስጥ የቫግነር ግሩፕ አዛዥ የነበሩት ኤቭጌኒ ፕሪጎዥን በሞስኮ ላይ አመጽ ካካሄዱ በኋላ ሰራዊታቸው ተበተነ። ከሁለት ወር በኋላ ፕሪጎዥን በአውሮፕላን አደጋ ሞቱ። ይህንኑ ተከትሎ ክሬምሊን የቫግነር ግሩፕን የአፍሪካ እንቅስቃሴ ምን እንደሚያደርገው ቸገረው ይላሉ በብሪታንያ ሮያል ዩናይትድ ሰርቪስስ ተቋም አባል የሆኑት ኦሌክሳንደር ዳንሊሊዩክ አመጽ የተባለው ጉዳይ ለስራ ሲፈለግ በኪራይ መልክ ከውጭ እንደሚመጣ አካል ከማድረግ ይልቅ እንደ ራስ ኃይል አድርገው ሊይዙት ነው የፈለጉት። በብሪታንያው ተቋም ትንተና መሰረት ሞስኮ ቫግነር ግሩፕን የውጭ ልዩ ስምሪት ክፍለ ጦር ብላ ሰይመዋለች። በወታደራዊ ደህንነት ተቋሟ እዝ ስርም አውላዋለች። ተጨማሪ አርባ ሺህ ወታደሮች ሊመለመሉለትም እቅድ መያዙ ተመልክቷል። ዓላማው በውጭ ሀገሮች የሩሲያን ጥቅሞች መጠበቅ መሆኑን የጠቆመው ሪፖርቱ የማዕድን ሀብቶች እንድታገኝና በምዕራባውያን በተጣሉባት ማዕቀቦች የሚደርስባትን ጉዳት መቀነስ ስራው እንደሚሆን አመልክቷል። በታዳጊ ሀገሮች ውስጥ ቅኝ አገዛዝን ማስፋፋት ነው የያዙት። በአሁኑ ወቅት ያተኮሩትም የአፍሪካ ሀገሮች ላይ ነው። ላቲን አሜሪካ ውስጥም በአንዳንድ የእስያ ሀገሮችም ይህንኑ የማድረግ እቅድ አላቸው። በፖለቲካዊ ጦርነትና በኢኮኖሚያዊ እንቅስቃሴ ዙሪያ ልዩ ስልጠና ያላቸው የደህንነት ሰዎችም አሏቸው። ዓላማቸው ታዳጊ ሀገሮች ውስጥ ሰርጎ መግባት ብቻም አይደለም፣ አፍቃሪ ሩሲያ አገዛዞችን መትከል ጭምር እንጂ። ሞስኮ ይህንን አገልግሎቷን ሥራዬ ብላ የአፍሪካ መንግስታት እንዲወስዱላት እያስተዋወቀች መሆኗን ኦሌክሳንደር ዳንሊልዩክ ያስረዳሉ። ይህንን እቅዳቸውን ታዲያ ለአፍሪካ መንግስታት ለህልውናችሁ የሚበጃችሁ እቅድ ነው እያሉ ነው የሚሸጡላቸው። የብሪታንያው ሮያል ዩናይትድ ሰርቪስስ ተቋም ባቀረበው ሪፖርቱ እንዳለው ሩሲያ በአንዳንድ የአፍሪካ አካባቢዎች ወታደራዊ መፈንቅለ መንግስት እንዲካሄድ አግዛለች። አሁን ደግሞ ምዕራባውያን አፍሪካ ውስጥ ያላቸውን ተጽዕኖ ተክታ ለመግባት እየሞከረች ነው። እንደ አውሮፓውያን የዘመን አቆጣጠር በ2013 ዓ ም ፈረንሳይና ሌሎችም የአውሮፓ ሀገሮች ማሊን ከስላማዊ አማጽያን ጋር በምታካሄደው ውጊያ የሚረዱ ወታደሮች ልከውላት እንደነበረ ሲታወስ፣ ከሁለት ዓመታት በፊት ከተካሄደው ወታደራዊ መፈንቅለ መንግስት በኋላ ኃይሎቻቸውን አስወጥተዋል። የተባበሩት መንግስታት ድርጅት ሰላም አስከባሪዎችም ባለፈው ዓመት ወጥተዋል። በአሁኑ ወቅት ታዲያ ብዙ መቶ በሩሲያ የሚደገፉ ተዋጊዎች ገብተው ወታደራዊ ሁንታውን እየረዱ ናቸው። ሞስኮ የኒጀር እና የቡርኪናፋሶን ወታደራዊ መንግስታትም እየረዳች ነች። የሩሲያ ፕሬዚደንት ቭላዲሚር ፑቲን ከትናንት በስቲያረቡ ባደረጉት ንግግር ምዕራባውያን አፍሪካ ውስጥ ያላቸው ተጽዕኖ እንዲቀር ለማድረግ አንዳችም እቅድ የለንም ሲሉ አስተባብለዋል። እውነቱን ለመናገር በአጠቃላይ በዚህ ዙሪያ እንደ ሩሲያ መንግስት በዚህ ደረጃ ያቋቋም ነው ብሔራዊ ግብረ ኃይል የለም። ለዚያች ሀገር ያወጣ ነው እቅድም የለንም። ከወዳጃዊ ግንኙነት ያለፈም አይደለም። የብሪታንያው ሮያል ዩናይትድ ሰርቪስስ ተቋም ግን ይህንን አይቀበልም። ይልቁንም አዲሱ የልዩ ስምሪት ክፍለ ጦሩ መቋቋም የሚያሳየው ሞስኮ ዓለም አቀፍ ስርዓትን በግላጭ ልትገዳደር መነሳቷን ነው ብሏል። ወደ ዩናይትድ ስቴትስ ስንመለስ ደግሞ የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን በተለያየ ጊዜ የተለያዩ ፓርቲዎች ከሚመረጡባቸውና በተለምዶ ስዊንግ ስቴትስ ተብለው ከሚጠሩት ቁልፍ የአሜሪካ ግዛቶች አንዱ በሆነው ሚቺጋን ለመመረጥ ያላቸው ተስፋ አስተማማኝ አይደለም። በቅርቡ በግዛቱ በተደረገ ቅድመ ምርጫ ከ አንድ መቶ ሺህ በላይ የዲሞክራት መራጮች ለፕሬዝዳንቱ ድምፃቸውን ከመስጠት ይልቅ ድምፃቸውን ለማን እንደሚሰጡ አለመወሰናቸውን መርጠዋል። ፕሬዚዳንቱ ሐሙስ ዕለት ሳግናው በተሰኘችውና የታዋቂው ድምፃዊ ስቲቭ ወንደር የትውልድ ስፍራ በሆነችው ከተማ ተገኝተው ከመራጮች ጋር የበለጠ ለመቀራረብ ሙከራ አድርገዋል። ከፕሬዚዳንቱ ጋር ወደ ሳግናው የተጓዘችው የአሜሪካ ድምፅ ዘጋቢ አኒታ ፓውል ያደረሰችን ዘገባ ተከታዩ ነው። ፕሬዚዳንት ጆ ባይደን ሐሙስን ያሳለፉት ከግማሽ በላይ ጥቁር ወይም የላቲን ዝርያ ያለው ሕዝብ በሚገኝበት የሚቺጋን ግዛት ሳግናው ከተማ ከሚኖሩና ለዲሞክራት ፓርቲ በበጎ ፈቃደኝነት ከሚያገለግሉ ሰዎች ጋር ነው። ይህ ጉዟቸው ፕሬዚዳንቱ በተለያዩ ግዛቶች በመዘዋወር በድጋሚ ለመመረጥ ያላቸውን እድል ለማጠናከር የሚያደርጉት ዘመቻ አካል ሲሆን፣ ሮብለት በተመሳሳይ ሁኔታ ዊስኮንሰንን ጎብኝተው ነበር። ዘመቻቸው ያተኮረው ደግሞ እሳቸው ያስመዘገቧቸውን ስኬቶች የሪፐብሊካን ፓርቲ እጩ ሆነው ይቀርባሉ ተብለው ከሚጠበቁት የቀድሞ ፕሬዚዳንት ዶናልድ ትራምፕ ጋር ማነጻጸር ላይ ነው። ከእኔ በፊት የነበሩት ፕሬዝደንት አንድ የአሜሪካ ፕሬዝደንት ለአሜሪካ ሕዝብ ያደርጋል ተብሎ የሚጠበቅበትን ሕዝብን የመንከባከብ መሰረታዊ ኃላፊነት አልተወጡም። ሚቺጋን ትልቅ የምርጫ ትንቅንቅ የሚደረግበት ቁልፍ ግዛት ነው። ባይደን ደግሞ ምርጫውን ለማሸነፍ ቁልፍ የሆኑ ጥቁሮችና ማህበራትን ለማነሳሳት ጥረት እያደረጉ ነው። ጄፈሪ ቡልስ ከሳግናው ከተማ ነዋሪዎች አንዱ ናቸው። አስር ሀያ ሰላሳ ዓመታት ያልፋሉ፣ ግን በየጊዜው አንድ አይነት ነገር ነው የምናየው። ተመሳሳይ ስርአጥነት፣ ተመሳሳይ ችግር አሁንም አለ። በቅርቡ በተካሄደው ቅድመ ምርጫ ከአንድ መቶ ሺህ በላይ የሚችጋን ነዋሪዎች ማንን እንደምንመርጥ አልወሰንም ለሚለው ምርጫ ድምጻቸውን በመስጠት እስራኤል ከሐማስ ጋር በምታደርገው ጦርነት ለእስራኤል ጠንካራ ድጋፍ ባደረጉት ባይደን ላይ ቁጣቸውን መግለጻቸው ግዛቱ ለባይደን ዳግም መመረጥ የተመቸ እንዳልሆነ ያሳያል። ባይደን አሁን ጊዜያዊ የተኩስ አቁም ስምምነት እንዲደረግና እስራኤል ለሲቪሎች ጥበቃ እንድታደርግ እርዳታ እንዲገባም እንድትፈቅድ ጥሪ እያሰሙ ቢሆንም ተቺዎቻቸው ግን በቂ አይደለም ይላሉ። ሐሰን አብደልሰላም የሚኒያፖሊስ ከተማ ነዋሪና መምህር ሲሆኑ ባይደንን መተው የተሰኘ ባይደን እንዳይመረጡ የሚደረግ ዘመቻ ተባባሪ መስራች ናቸው። ዘመቻችን በጥቅምት 27 የተኩስ አቆም የሚደረግበት ቀነ ገደብ እንዲያስቀምጡና በጥቅምት 31 ቋሚ የተኩስ ማቆም እንዲደረግ ያቀረብንላቸውን ጥሪ አልተገበሩም። ያንን ቀነ ገደብ ካለፉ በፍጹም እንደማንደግፋቸው ለራሳችን ቃል ገብተናል። ቃላችንን ደግሞ እንጠብቃለን። መራጮች የሚያሳስባቸው የባይደን እድሜ ነው። አንዳንድ ባለሙያዎች ፕሬዚዳንቱ በብዙ ሰዎች ዘንድ ተቀባይነት እንዳላቸው የሚቺጋን አስተዳዳሪ ግሪትሸን ዊትመር ላሉ በእድሜ ያነሱ ሰዎች ስልጣን እንዲለቁ እየገፋፏቸው ነው። ጋዜጠኛ የነበረውና አሁን ትንታኔዎችን በመጻፍ የሚታወቀው ዳን ፔሪ ከአሜሪካ ድምፅ ጋር ከቴል አቪቭ በዙም ባደረገው ቆይታ ፕሬዚዳንት መሆን አለበት ስለሚሉት ሰው አጋርተዋል። በተወሰነ ደረጃ ማዕከላዊ አመለካከት ያለው፣ ጥሩ የምርጫ ቅስቀሳ ማድረግ የሚችል በዲሞክራቲክ ፓርቲ ውስጥ ወደ ላይ እየመጣ ያለ እናም ሴት አሁንም ሂላሪ ክሊንተን ትታ ባለፈችው እንቅፋት የማትደናቀፍ ሴት የምትመረጥበት ጊዜ ነው። በተለይ ግን ከግማሽ ደርዘን በላይ ከሚሆኑትና እጅግ በጣም ወሳኝ የሆኑ ስዊንግ ግዛቶችን የሚወክል ሰው ያስፈልጋል። የአሜሪካ ፕሬዝዳንታዊ ምርጫ ዘመቻ ተሟሙቆ በቀጠለበት ወቅት ባይደን እነዚህን ጥሪዎች መቀበል ላይችሉ ይችላሉ። ያ ከሆነ የ81 ዓመቱ ፕሬዝዳንት በርካታ የሕግ ተግዳሮቶችን እየተጋፈጡ ካሉት የ78 ዓመቱ ትራምፕ ጋር ትንቅንቅ ማድረጋቸው የማይቀር ነው። በአገራችን ታሪክ ታይቶ የማይታወቅ መጥፎ ፕሬዚደንት ነው ያለን። ስማቸው ደግሞ ጆ ባይደን ይባላል። አንዳንዴ ወልጋዳው ጆ ባይደን ተብለው ይጠራሉ። ስለዚህ መሸነፍ አለባቸው። ከህዝብ የተሰበሰቡ አስተያየቶች የሚያሳዩት እዚህ ሚችጋን የሚኖሩትን ጨምሮ አብዛኞቹ አሜሪካውያን በመጪው ምርጫ በድጋሚ በሚጋጠሙት ተፎካካሪዎች ደስተኛ አለመሆናቸው ነው። በአኒታ ፓውል ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። እያዳመጣችሁት ያላችሁት በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፈውን የአርብ ምሽት ስርጭታችንን ነው። ዝግጅታችን አሁንም እንደቀጠለ ነው። በተከታይ ደግሞ ሴቶችና የፖለቲካ ተሳትፏቸውን የሚቃኝ ዘገባ እናደርሳለን። በወቅታዊው የኢትዮጵያ ፖለቲካ ክንዋኔ ውስጥ የሴቶች ተሳትፎ እየቀነሰ እንደመጣ በዘርፉ የተሰማሩ ሶስት የሴቶችና የሰብአዊ መብቶች ድርጅት መሪዎች ለአሜሪካ ድምጽ ተናግረዋል። ሴቶች ከመንግስታዊ ተቋማትና ከውሳኔ ሰጭነት እርከን ውጪ የሆኑ መምጣታቸው የሴቶችን መብቶች ለማስከበር አዳጋች እንደሚያደርገው ተሟጋች ድርጅቶቹ አመልክተዋል። ሴቶች በተለይ ታላላቅና እጅግ ወሳኝ በሆኑ የሀገሪቱ ጉዳዮች ውስጥ እየተሳተፉ እንዳልሆነ የጠቀሱት መሪዎቹ በሀገሪቱ ውስጥ ባሉ ግጭቶች ግንባር ቀደም ተጠቂዎች ቢሆኑም ችግሮቹን ለመፍታት በሚደረጉ እንቅስቃሴዎች ግን አለመካተታቸውን ተናግረዋል። በዚህ ዙሪያ የተሰናዳው ዘገባ ደረጀ ደስታ ያቀርበዋል። የምንሰራው በሀገሪቱ የሴቶች የፖለቲካ ተሳትፎ ቢያንስ ሀምሳ ከመቶ እንዲሆን ለማስቻል ነው የሚሉት የትምራን አገር በቀል የሲቪል ማህበረሰብ ተቋም ስራ አስኪያጅ ወይዘሮ ኢየሩሳሌም ሰለሞን ናቸው። ትምራን ሴቶች በፖለቲካው ዘርፍ ትርጉም ባለው ሁኔታ መሳተፍ እንዲችሉ ወደ አመራር እንዲመጡ አመራር ላይ ያሉት ሴቶችም ቦታቸውን አስጠብቀው መቆየት እንዲችሉ ለመርዳት የተቋቋመች ተቋም ናት ይላሉ። ይሁን እንጂ በተለይ ጠቅላይ ሚኒስትር ዓብይ ወደ ስልጣን ከዘለቁ ወዲህ የጾታን ፖለቲካ አስመልክቶ የተሻለ አካሄድ ታይቶ የነበረ ቢሆንም አሁን ግን ተቃራኒውን አቅጣጫ መያዙን ያስረዳሉ። ካቢኔትን አምሳ ፐርሰንት ሴቶች እንዲሆኑ አድርገው ነበረ። አሁን ቀንሷል። ሌሎችም ቦታዎች ላይ በሕዝብ ተወካዮች ምክር ቤትም እንዲሁም ደግሞ ሌሎች ቦታዎችም ላይ የሴቶች ተሳትፎ በሚፈለገው መጠን ወይም ከወንዶች እኩል በሆነ ሁኔታ አይደለም። ይህንኑ ሀሳብ የሚጋሩት ስብስብ ለሰብአዊ መብት በኢትዮጵያ የተባለው ድርጅት ዳይሬክተር ወይዘሪት መሰረት አሊ ያለፉት አምስት ዓመታት የሴቶች የፖለቲካ ተሳትፎን አስመልክቶ አበረታች ሁኔታዎች ታይተው እንደነበር ይገልጻሉ። ይሁን እንጂ እንደ ምክር ቤቱና ስራ ተፈጻሚ ሁሉ በሌሎችም ዘርፎች ታይተው እና መልሰው ደግሞ ቀስ በቀስ ተቀልብሰዋል ያሏቸውን የሴቶች የፖለቲካ ተሳትፎ የተለያየ የመንግስት ስትራክቸር ውስጥ ብዙ ሴቶች የተሾሙበት ጊዜ ነበር። ያ በራሱ መነቃቃቱን ፈጥሮ ነበረ። ከሱ በመቀጠል ደግሞ የስድስተኛው አገር አቀፍ ምርጫ ተካሄዶ ስለነበር ብዙ በተለይ ወጣት ሴቶች ወደ ፖለቲካው ደፍረው እንዲመጡ ሀሳባቸውን መግለጽ የሚችሉበት እድሎች ተፈጥሮ ነበር። ከዛ በኋላ ግን ቀስ በቀስ እያየ ነው እየተገለበጠ ነበር ነበር። ወይዘሪት መሰረት በሴቶች ይመሩ ነበር ካሏቸው ተቋማት መካከል በምሳሌነት በመጥቀስ ለዚህ ችግር አስተዋጽኦ አድርገዋል የሚሉትንም ጉዳይ አብረው ያነሳሉ። ለምሳሌ ተቋማቱን ማየት እንችላለን። በሴቶች ይመሩ የነበሩት እንደ ጠቅላይ ፍርድ ቤት፣ እንደ ምርጫ ቦርድ ያሉት ኃላፊዎቻቸው ለቀዋል። የሀምሳ ፐርሰንት የነበረው የብድስሎች ምክር ቤት አሁን በጣም ወደ ሰላሳ አንድ ፐርሰንት ወርዷል። እንደገና ደግሞ ከስድስተኛው አገር አቀፍ ምርጫ ጋር በተያያዘ ከዚህ በፊት የነበረው የ ፓርላማ የሴት ተወካዮች ቁጥሩላ ወርዷል እና ይሄ እንግዲህ ሀገሪቱ እያለፈችበት ካለው የፖለቲካና የኢኮኖሚ ችግሮች ጋር እያለፍንባቸው ያለ ነው። የግጭት የጦርነት ቀውሶች በራሱ ደግሞ የራሱ አስተዋጽኦ አለው ብዬ አስባለሁ። ሂደቱን ስናይ ሚዛናዊ መሆን ይገባናል፣ የሚሉት የሴታዊት ንቅናቄ መስራችና አስተባባሪ ዶክተር ስን ተፈራ መጀመሪያ ላይ እንደ ህልም ታይቶን የነበረው ደንገር ድንገት መጥፋቱ አስደንግጦናል ይላሉ። ሴት ፕሬዚደንት ተሾሙልን፣ ብዙ ትላልቅ ቦታዎች ላይ የምናደንቃቸው የምናከብራቸው ሴቶች ተሾሙና እንደ ህልም ነበር ያን ሰሞንና ጥሩ ነው እነሱ ነገሮች በማየታችን ጥሩ ነው፣ ግን በጣም ደግሞ ባላሰብነው ፍጥነት ነው ያጣናቸው። ምክንያቱም ጊዜ በሹመት እና በጠቅላይ ሚኒስትሩ ፈቃድ የመጣ ነገር ያው በሹመት የመጣ ነገር በሹመት ሊጠፋ ይችላልና፣ ግን ቶሎ ሆነብን። በዚህ ሁሉ መካከል የሴቶችን የፖለቲካ ተሳትፎ በህግ የማሳደግ መልካም አጋጣሚ አምልጦናል ሲሉም ዶክተር ሰን እንደሚከተለው ያስረዳሉ። አሁን ስለ ፖለቲካ ተሳትፎ ስትጠይቅ የፖለቲካ ፓርቲዎችና ምርጫ ህግ በቅርብ በዚህ በለውጥ ጊዜ ነው ህጎ የተሻሻለው እና የሆነች በጣም ጥሩ እድል ነበረ ምክቶችን ተሳትፎ ወደ ህግ እንዲመጣ ኮታ እንዲቀመጥ በህግ ሙከራ ተደርጎ ነበር ያለ ያለምንም ኮታ ነው ያለፈው ወይዘሮ ኢየሩሳሌም የፖለቲካ ተሳትፎ ስንል ግን የፖለቲካ ስልጣንን ብቻ የሚመለከት ብቻ ሳይሆን ሴቶች በየትኛውም የአገሪቱ ፖለቲካዊ ወቅታዊና የሰላም ጉዳዮች ላይ ያላቸውን ተሳትፎ የሚመለከት መሆኑን ያስረዳሉ። እያንዳንድ የፖለቲካ አክቲቪቲዎች ለምሳሌ ሰላም ግንባታ የፖለቲካ ስራ ነው። ሀገራዊ ምክክር የምንለው እንደዛው። እንዲሁም ደግሞ አሁን እየመጣ ያለው ትራንዚሽናል ጀስቲስ፣ እነዚህ ሁሉ ቦታዎች ላይ ሴቶች ትርጉም ባለው ሁኔታ ከወንዶች እኩል መሳተፍ መቻል እንዳለባቸው እናስባለን። ሆኖም ይሄ በሚፈለገው መልኩ ሴቶች እየተሳተፉ አይደለም። ተደረጉ የተባሉ የሰላም ስምምነቶችን ብንመለከት አንድም ሴት ያልተሳተፈችበት የሰላም ስምምነቶች እንዳለ እንገነዘባለን እና የሴቶቹ ቁጥር በፖለቲካ ተሳትፎ ውስጥ በቂ በሆነ ሁኔታ የሚታይ ቁጥር የለም። ማለት አንዲት ሀገር በሴቶች መብቶች አጠባበቅ በኩል የምትለካበት መመዘኛ ይኖር ይሆን? ይህን ለማወቅ መጠየቅ ያለባቸው ጥያቄዎች አሉ ይላሉ ዶክተር ስህን። ዋናው ጥያቄ ደህንነት ነው። ደህንነት ማለት ዋናው አንዲት ሀገር ለሴቶች ትመቻለች ብሎ መለኪያው የጥቃት መጠን ነው። የጾታዊ ጥቃት መጠን በተለይ ኢትዮጵያ በጣም እየወደቀችበት ያለው ባሮ ሜትር እሱ ነው። በሰላሙም ጊዜ እኳ አንዲት ሴት ወጥታ መግባት በሰላም የማትችልበት ብትደፈር፣ ፍትህ የማታገኝበት፣ በቃ ፍትህ ቀልድ የሆነበት ጊዜ ነው ያለው። በጦርነት ሲሆን ደግሞ በጣም እየሰፋ እየተለመደ፣ አንድ ጥቃት ሌላውን እየወለደ እየሄደ ስለሆነ ነው። ስለዚህ ዋናው መጀመሪያው እሱ ነው። ከዛ ውጭ አሉ በጤና ማለት ይቻላል አሉ የተቀመጡ መስፈርቶች፣ ለምሳሌ በወሊድ የሚሞቱ ሴቶች የሚሞቱ ህጻናት ቁጥር፣ የትምህርት አቅርቦት እና ወንዶች እኩል ትምህርት ቤት ይገባሉ ወይ? መግባታቸው አይበቃም። እኩል ይጨርሳሉ ወይ? ከዛ ዩኒቨርሲቲ በኩል መጠን ይገባሉ ወይ? በቂ ህጎች አሉ ወይ? ድንጋጌዎች አሉ ወይ? ካሉ ሲተጋበራሉ ወይ? የዓለም አቀፍ ስምምነቶች ኢትዮጵያ ስታማ በደንብ በቂ የሆነ የህግ ማቀፎች አሉ። ሁሉም የሚያስፈልጉን አለን ማለት አይደለም። አሁን ለምሳሌ በጣም ብዙ ዓመት እየጠበቅን እስካሁን ያልጸደቀው እንደም ወደ ኋላ የተመለሰው ለጾታዊ ጥቃቶች ዙሪያ አንድ ፖሊሲ እንደውም ህግ እንዲኖር ነው፣ ብዙዎቻችን የምንፈልገው ከበፊትም ስንጠይቅ የነበረው፣ ግን እስካሁን አልረቀቀም ብቻ ሳይሆን እንደውም ምን ያስፈልጋል ሴቶች ፖሊሲ ላይ አልተካተተም ወይ የሚል ወደሚል ጥያቄ መንግስት እየሄደ ነው። እና በተለይ በጦርነቱ ምክንያት ከፍተኛ መሸራተት ነው ደረሰብን። ወይዘሮ ኢየሩሳሌም በፖለቲካው ውስጥ ለሴቶች ተሳትፎ አነስተኛ መሆን ከሚጠቀሱ ምክንያቶች መካከል ራሳቸው ሴቶችን ጨምሮ ማህበረሰቡ ለፖለቲካው ዘርፍ ያለው አመለካከትና ፍራቻ ነው ይላሉ። የማህበረሰቡ አመለካከት አንዱ ምክንያት ሊሆን ይችላል። በተለይ ማህበረሰቡ ስንል ራሳቸውንም ሴቶችንም የሚያካትት ነው። ፖለቲካን የመስራት ወደ ፖለቲካው ለመምጣት ፍላጎት የማጣት ፖለቲካ ለወንድ የተተወ ኮንሰፕት እንደሆነ የማሰብ በማህበረሰብ ውስጥ ሴቶች ብቻ ሳይሆኑ ወንዶችም ፖለቲካና ኤሌክትሪክ በሩቁ ነው የሚል አባባልም አለ። ይህ አንዱ ምክንያት ነው እና የፖለቲካ ቁርጠኝነትም ነው ኢቭን የተጻፈውን ህገ መንግስት እንኳን ለማስፈጸም ቁርጠኛ የሆነ አመራር ማጣትም ነው በአንድ ሰው ተነሳሽነት ብቻ የሚመጣ ነገር አይደለም። ይሄ ስትራክቸራል የሆነ መዋቅራዊ ስርዓት መዘርጋት ያስፈልጋል ሴቶችን ወደ ፖለቲካ ተሳትፎ ለማምጣት። ተቃዋሚ ፓርቲዎችና በህብረተሰቡም ዘንድ ሴቶች ላይ ያለው አመለካከት ከመሻሻል ይልቅ እየባሰበት ሄደ ይመስላል የሚሉት ዶክተር ስህን ወደ ፖለቲካው መድረክ በመጡ ሴቶች ላይ የሚሰጡ አስተያየቶች ሴቶችን ከፖለቲካው መድረክ እየገፉ መሆኑን በመጥቀስ ይከራከራሉ። አብረት ደግሞ ፖለቲካል ፓርቲዎች የእውነት በጣም ለሴት ማይ መች እንበለው በጣም የወንድ የሆነ ባህሪ አለ። በፊት ከነበረው በጣም የተቀየረ ይመስለኛል። በፊትም ይኖራል እርግጠኛ ነኝ፣ ግን አሁን ደግሞ የበለጠ ስንሰማ ትንሽ ምቾት የሚነሳን በሴቶች ዙሪያ የሚቀለዱ ቀልዶች፣ ዓይን ያወጣ ጾታዊ ትንኮሳ የእውነት ይገርማል። ምክንያቱም እነዚህም ባለሥልጣን ሴቶች ናቸው እና በከፍተኛ አመራር ላይ የላሉ ላይሆን ይችላል፣ ግን ወደ ታች ሆነው ግን በዛው በፖለቲካ ስትራክቸር ውስጥ ያሉ ሴቶች በጣም አማረው ሲናገሩ ሰማለሁ ነው። ይሄ ደግሞ የትም ቦታ ነው። ሴቶች ፖለቲካ ውስጥ አይቆዩም ይባላል፣ ግን የማይቆዩት በዚህ ምክንያት እየተገፉ ነው የሚያወጡት። በተፎካካሪ ፖለቲካል ፓርቲዎች ውስጥ ደግሞ በጣም ይጫናል ይሄ ነገር፣ ምክንያቱም አንደኛ የፖለቲካ አወቃቀሩም የምርጫ ካሄዳውን ፈስፓሰፖ ሲሆን ሴቶችን ወደፊት ማምጣት ፖለቲካል ፓርቲዎችም ይፈራሉ። በቃ ይመረጥልናል ብለው የሚያስቡትን ወንድ ነው እንጂ ብዙ ጊዜ ሴትን ማቅረብ ለእነሱ ብዙ የሚያዋጣ ካሄድ አይደለም እና ሴቷ ሲጀምር ታግላ ነው ፓርቲ ውስጥ የምትሰማው። የሆነ ሚና ሊሰጣት የሆነ አነስ ያለ ሚና ይሰጣታል። ከዛ በኋላ ደግሞ ለምርጫ አትቀርብም። ከባሏ ጋር ተጣ በቤተሰብ ተቆጥታ ሶሻል ሚዲያ ላይ ተሰድባ ከዛ ደግሞ እንደገና እንዲተጋፈጪ ማለት እኔ ራሴ የማላረገው ነገር ስለሆነ የእውነት ይከብዳል እና ሁልጊዜ አሁን ፖለቲካ ፓርቲ ውስጥ ያሉ ሴቶች የሚወቅሱን እሱ ነው። ለምን እንደምታገሉላችሁ ትጠብቃላችሁ? ለምን እናንተ ራሳችሁ አትታገሉም? ይሉናል። ግን እንግዲህ እነሱ በፖለቲካ የሚሞክሩት፣ እኛ ደግሞ በሌላ መንገድ እንሞክራለን። ግን ብዙ ተስፋ የሚሰጥ አይደለም። ጥናቶች እና ዘገባዎች እንደ ወረዳና መካከለኛ አስተዳደራዊ የፖለቲካ እርከን ውስጥ ባሉ መዋቅሮች ውስጥ የሴቶች ቁጥር መጨመሩን ያስረዳሉ። የብልጽግና ፓርቲም ለዚህ ከፍተኛውን አስተዋጽኦ እንደሚወስድ ይናገራል። ዓለም አቀፍ የሴቶች ቀን ማርች ኤይት ዝግጅት ላይ ንግግር ያሰሙት የአዲስ አበባ ከንቲባ አዳነች አቤቤ የሴ ቶችን ሁለንተናዊ ተጠቃሚነት ለማረጋገጥ ያስችላሉ የተባሉ ስራዎች በመንግስት መከናወናቸውን ገልጸው በፖለቲካ በማኅበራዊና ኢኮኖሚያዊ ተጠቃሚነታቸውንና ተሳትፏቸውን ለማስፈን የሚያስችሉ እቅዶች ተቀርጸው ተግባራዊ መደረጋቸውንና ተግባሩ ስኬታማ መሆን መቻሉንም ተናግረዋል። ዶክተር ስህን ግን ገዢውን ፓርቲ መቀላቀል ቀላል ነው ይላሉ። የሴቶች ወደ ብልጽግና ፓርቲ መግባት የሴቶችን መብት ከማስከበርና ከፖለቲካ ተሳትፎና ወሳኝነትን ከማሳደግ ጋር የተገናኘ አይደለም በማለት ይሟገታሉ። ገዢው ፓርቲን መቀላቀል ቀላል ነው። በጣም የገንዘብ ጥቅም ስላለው አብሮት የሚመጣ ብዙ አድቫንቴጅ ስላለው ከበፊትም ቀላል ነው። አሁን ደግሞ ስለተቀሏል፣ ብዙ ኢንሰንቲቭ አለው። ግን ገዢው ፓርቲን ሴቶችን ሲሰበስብ የእውነት እኩልነት አንጻር ነው ወይ ለምን የሚለውን ትንሽ መጠየቅ ያስፈልጋል። ምክንያቱም በተለይ በጠቅላይ ሚኒስትሩ ንግግሮች ላይ የእውነት አሁን ደም ትንሽ ገታ አድርገውታል፣ ግን አንድ ሰሞን በተለይ በጣም ያስደነግጡን አባባሎች ነበሯቸው። ሴቶችን የምንሾመው ስለሚታዘዙን ነው ወይ? ፍትሀ ያጎድሉም ይህ ይሄ በቃ ለሴት የታጠረ አይነት ምልከት አለና ሁሉም የተሾሙ ሴቶች እነዚህን ያሟላሉ ማለት ልክ አይደለም። ብዙ በደል በሴት አመራርም ሲደረግ ስለምናይ እና እንደዚህ እንደ ችሮታ የሚሰጥ ነገር አደገኛ ነው። ችሮታ ሳይሆን እኮ መርት ነው የገዥው አመራር ወይ የገዥው ፓርቲ ውስጥ ያለው ሴቶች ተሳስሮ እንደዚህ ይመስለኛል። በጣም በቅርበት ባላቀውም ፖዚሽን ወይ በጥቅም ደረጃ ሊጠቅም ይችላል፣ ግን በግል ደግሞ ብዙ ዋጋ ያስከፍላል። ምክንያቱም የፖለቲከኛ መሆን አሁንኛም ስልጠና ምንም ስናደርግ ለአስተዳደሮች አንዳንዴ ስለምንጋበዝ ሄደን እናደርጋለን እና ሁል ጊዜ በጣም የሚከብዳቸው የስራው ኃላፊነት ብቻ ሳይሆን አብሮት የሚመጣው የቤተሰብ ጫና። ለምሳሌ ቅዳሜ እሑድም ሊሆን ይችላል የፓርቲ ስብሰባ መስጠት አለባቸው። ጊዜ አንጻር በጣም ከባድ ጫና ሆኖ ትዳራቸውንም ሲፈታተን የእውነት በጣም ብዙ የአእምሮ ጭንቀትም ውስጥ ሲከታቸው እንሰማለን። በፖለቲካ ውስጥ የሴቶች ኮታ መሻሻል ብቻውን ለውጥ አያመጣም የሚሉት ወይዘሪት መሰረት ይህ ሁሉ ሊስተካከል የሚችለው የሴቶችን ተሳትፎና ውሳኔ ሰጭነት የሚያስጠብቅ የሕግና ፖሊሲ ማዕቀፍ ሲኖር ብቻ ነው ይላሉ። አሁንም ለእኔ የሚታየኝ ነገር የሕግና የፖሊሲ ማዕቀፍ የሌለው ውክልና ወይም ደግሞ ለቁጥር ብቻ የሚሆን ውክልና ፍሬ አያሰራም። ይሄ የፖለቲካል ዲሲሽን ፓወር ካልተሰጣቸው ሴቶቹ፣ በሚኒስትሮች ምክር ቤትም ቢሆን በህዝብ ተወካዮች ምክር ቤትም ቢሆን ይሄ ይሄኛው ዲሲሽን ፓወር እና የዲሲሽን ስፔስ ካልተሰጣቸው ድረስ ለውጥ ያመጣል ብዬ አላስብም። የተከበራችሁ አድማጮችና ተመልካቾቻችን፣ የዚህን ዘገባ ሙሉውን በድረ ገጻችንና በማኅበራዊ ትስስር ገጾቻችን ታገኙታላችሁ። ለምሽቱ የያዝናቸው ዝግጅቶች በዚሁ ተጠናቀቁ። ነገ በሌሎች ዝግጅቶች ዳግም እንገናኛለን። ለዛሬው ሰላም ደሩ E